በዓለም ዙሪያ የሰብአዊ መብት ይዞታ እያሽቆለቆለ መሆኑን የሚጠቁም ዓመታዊ ዘገባውን አምነስቲ ኢንተርናሽናል ባለፈው ሐሙስ ይፋ አድርጓል። 159 ሀገሮችን የፈተሸው ዘገባው መንግስታት የሰብአዊ መብት ጥሰት በመፈጸም አሊያም ሲፈጸም በቸልታ በማለፍ በሚሊዮን የሚቆጠሩ ሰዎችን መብቶች አመንምነዋል ሲል ኮንኗል። በሺዎች የሚቆጠሩ ሰዎች የተገደሉበት የፊሊፒንስ የጸረ አደንዛዥ እጽ ዘመቻ እንዲደረግ የፈቀዱት ፕሬዚዳንት ሮድሪጎ ዱቴርቴ የጸረ ሙስና ተቃዋሚዎችን ሰበብ እየፈለገ ችሎት የሚያቆመውን የሩሲያ መንግስት የሚመሩት ፕሬዚዳንት ቭላዲሚር ፑቲን እንደዚሁም የኢንተርኔት አገልግሎት የምትገድበውና አከራካሪ የጸረ ሽብር ህግ ያላት የቻይና ፕሬዚዳንት ዢጂንፒንግ በዚሁ ዘገባ ወቀሳ ተሰንዝሮባቸዋል። የአምነስቲ ኢንተርናሽናል ዘገባ ኢትዮጵያን ጨምሮ 44 የአፍሪቃ ሀገሮችን አካቷል። በመላው ዓለም የታየው የሰብአዊ መብት ይዞታ ማሽቆልቆል በአፍሪካ ብሶ ታይቷል። አቶ ነፃነት በላይ በአምነስቲ ኢንተርናሽናል የአፍሪቃ ክፍል ኃላፊ ናቸው። ኤክስትሪም ኢንቶለራንስ አህጉሪቱ በሰላማዊ ተቃዋሚዎች ላይ ጥቃት የሚፈጸምባት ጋዜጠኞች፣ ጦማሪዎችና የሰብአዊ መብት ተሟጋቾች የሚታሰሩባትና ና የሚከሰሱባት ሆና ቀጥላለች። ሁለተኛውና አሳሳቢው ጉዳይ የደም አፋሳሽ ግጭቶች ተጽዕኖ መቀጠል ነው። በዚህ ሳቢያ በሚሊዮኖች የሚቆጠሩ ተፈናቅለዋል፣ ሞተዋል። እነዚህ ግጭቶች መፍትሄ ያጡ ችግሮች ሆነው ቀጥለዋል። አንጎላ፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ኢትዮጵያ፣ ሱዳን እና ቶጎን ጨምሮ ከ20 በላይ በሚሆኑ አገሮች ሰዎች የመቃወም መብታቸውን ሲነፈጉ ታዝበናል። ከሰላሳ በላይ በሚሆኑ ሀገሮች ጋዜጠኞችና የመገናኛ ብዙሀን ገደብ ተጥሎባቸዋል በሰብአዊ መብት ተሟጋቾች ና አቀንቃኞች ላይ ቀጥተኛ ጥቃት ሲፈጸም ተመልክተናል በካሜሩን የሲቪክ ማህበራት አራማጆችና የሰራተኞች ማህበራት መሪዎች ጥቃት ተፈጽሞባቸዋል በኤርትራ በሺዎች የሚቆጠሩ አራማጆች ዛሬም እስር ላይ ናቸው በአፍሪካ መሪዎች ለተቃውሞ ትዕግስት ማጣታቸው እየጨመረ መምጣቱን ለማሳየት እንደ ምሳሌ የጠቀስ ናቸው በርካታ ሀገሮች ኢትዮጵያ በሰላማዊ ተቃውሞዎች ላይ ሕጋዊ፣ አስተዳደራዊ አልያም ሌላ ገደብ ከጣሉ አገራት ጎራ ተሰልፋለች። ባለፈው ዓመት በኢትዮጵያ ተደንግጎ በነበረው የአስቸኳይ ጊዜ አዋጅ በሺዎች የሚቆጠሩ ዜጎች በጅምላ ታስረው እንደነበር የአምነስቲ ዘገባ አስታውሷል። አምነስቲ ቡርኪና ፋሶ፣ ካሜሩን፣ ኤርትራ፣ ኢትዮጵያ፣ ሞሪታንያ፣ ናይጄሪያና ሱዳን ስቅየትን መሰል ተግባራት ይፈጽማሉ የሚል ጥቆማ እንደደረሰው አትቷል። አምነስቲ በዘገባው እንዳለው ረጅም ጊዜ ለዘለቁ ግጭቶች ዓለም አቀፍና የየቀጠናው አካላት መፍትሄ ማጣታቸው የዘፈቀደ ግድያና ሁከቶችን አባብሷል። ድህነትን በመቀነስ ረገድ የታየው ለውጥ ዘገምተኛ መሆኑ ለችግሩ አንዱ ምክንያት መሆኑንም አትቷል። የተደበላለቀ ነገር ነው ያለው። ትልቁ የሚያሳስበን ነገር መንግስታት ካለፉት ስህተቶቻቸው እየተማሩ አይደለም። በተለይ ግጭት በተባባሰባቸው አካባቢዎች በቂ የሆነ የፖለቲካ ፈቃደኝነት አልተመለከትንም። በደቡብ ሱዳን በአፍሪካ ኅብረት ይቋቋማል ተብሎ የነበረው ፍርድ ቤት እስካሁን ተግባራዊ አልሆነም። በአብዛኞቹ ሀገሮች ለሰብአዊ መብት ጥሰት መፍትሔ ለመፈለግ የሚያስችል ፖለቲካዊ ፈቃደኝነት አለመኖሩን ተመልክተናል። በአምነስቲ ዘገባ መሰረት ተስፋ የፈነጠቁ ምልክቶችም አልጠፉም። የኬንያ ከፍተኛ ፍርድ ቤት የአገሪቱ መንግስት የዳዳም መጠለያን ለመዝጋት ያሳለፈውን ውሳኔ ማገዱ ከሩብ ሚሊዮን በላይ ስደተኞች በግዳጅ ወደ ሶማሊያ ከመመለስ አድኗቸዋል። በናይጄሪያና ጋምቢያም ድርጅቱ በሰብአዊ መብት ጥበቃ ረገድ መሻሻል ለመኖሩ ምልክቶች እንዲያይ የረዱ ማሻሻያዎች ነበሩ። በተወሰኑ ሀገሮች የተደረጉ በርካታ አበረታች ማሻሻያዎች አሉ። ለዚህ ምሳሌ ማቅረብ እችላለሁ። በጋምቢያ የፖለቲካ እስረኞች ተለቀዋል። ቡርኪና ፋሶና ማሊን ብንመለከት በተለይ የሰብአዊ መብት ተሟጋቾችን ከጥቃት ለመከላከል ልዩ ስልት ነድፈዋል። ከአፍሪቃ ህብረትም የግጭት መስፋፋትን ለመግታት እጅግ ሰፊ የሆነ እቅድ ቀርቧል። ሁሉም ነገር ጭለማ አይደለም። ለሰብአዊ መብት ጥበቃ የታለሙ የተወሰኑ ማሻሻዮች አሉ። ኢትዮጵያ ባለፉት ሳምንታት በሺዎች የሚቆጠሩ እስረኞች መልቀቁ አይዘነጋም። ፖለቲከኞች፣ ጋዜጠኞችና የሃይማኖት መሪዎች የሚገኙበታል። የአምነስቲ ኢንተርናሽናል ዘገባ ለሰብአዊ መብት ጥበቃ የተሻለ ሆኖ ያገኘው እንቅስቃሴ ግን በሕዝቦች ዘንድ የታየው የመጠየቅ ልምድ ይመስላል። አቶ ነፃነት እንደሚሉት በአፍሪቃ የፍርሃት ፖለቲካ እየሸሸ ሳይሆን አይቀርም። ሶስተኛው አስደናቂና በረታች ጅምር ህዝቦች ለመብቶቻቸው ለመታገል የሚያደርጉት እንቅስቃሴ መጨመር ነው። በአፍሪቃ በበርካታ አካባቢዎች የፍርሃት ፖለቲካ እየሸሸ ይመስላል። የተለያዩ ፖለቲካዊ ክልከላዎችና በሰላማዊ ተቃውሞ ላይ የሚጣሉ ገደቦች ሰዎች መብቶቻቸውና ነጻነቶቻቸው እንዲከበሩ ለመጠየቅ ወደ አደባባይ እንዲወጡ አድርጓቸዋል። ምናልባት ይህ የአፍሪካ ትልቁ ተስፋ ሳይሆን አይቀርም። ከባህላዊ ልማዶች የሚመነጨውና ፍትሃዊ ባልሆኑ ህግጋት ተቋማዊ የሆነ መልክ የያዘው የሴቶችና ልጃገረዶች መድሎ በአፍሪቃ አገራት አሁንም መዝለቁን የዘንድሮ ዘገባ አትቷል። በተለይ ግጭትና መፈናቀል በበረታባቸው አገራት ሴቶችና ልጃገረዶች ተገደው እንደሚደፈሩ፣ ወሲባዊ ትንኮሳም እንደሚደርስባቸው ይኸው ዘገባ ገልጿል። ሴራሊዮንና ኤኳቶሪያል ጊኒን በመሳሰሉ አገሮች ነፍሰ ጡር ልጃገረዶች ከትምህርት ገበታቸው መገለላቸው በዘገባው የተጠቀሰ ሌላ አስከፊ ድርጊት ነው።